ኢትዮጵያ ውስጥ በየዓመቱ 6 ሺህ የሚሆኑ ህጻናት የካንሰር ህሙማን እንደሚመዘገቡ ጥናቶች ያሳያሉ። እኛም ለዛሬ ምሽት እነዚህን ህጻናቶች እና ወላጆቻቸውን የሚደግፍ አንድ ተቋም እናስተዋውቃችኋለን። በሌላ ዘገባ ደግሞ በምስራቅ አርሲ ዞን በስንዴ ንግድ ላይ የተሰማሩ ወጣቶችን ትግልና እንዲሁም ደግሞ ተስፋም የምናስቃኛችሁ ይሆናል። ሌሎች ዘገባዎችም አሉን። ሰላም ጤና ስጥልኝ፣ እንደምናምሽታችኋል። የተከበራችሁ የጋቢና ቪኦኤ አድማጭ ተመልካቾች ከአሜሪካ ድምጽ ዋሽንግተን ዲሲ የማክሰኞ ምሽት ነሐሴ 3 2014 ዓ ም የጋቢና ቪዬ መሰናደው ከአሁኑ ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ኤደን ገረመው መሰናዶውን እየመራው፣ ንጉሱ ታምሬ በምስልና ድምፅ ምህንድስናው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች፣ የዲጂታል ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብሳለን። ቢኤምሲ ካንሰር የተሰኘ በባለሙያዎች የሚዘጋጅ የካንሰር ሕክምና መጽሔት ኢትዮጵያ ውስጥ በየዓመቱ ስድስት ሺህ የሚሆኑ ህጻናት የካንሰር ሕሙማን እንዳሉ ባለፈው አመት ባወጣው እትሙ ላይ አስታውቋል። ይሁንና አብዛኛውን ጊዜ እነዚህ ህሙማና ወላጆቻቸው ለከፍተኛ ህክምና ወደ አዲስ አበባ ሲመጡ በማረፊያ በምግብ፣ በትራንስፖርት እንዲሁም ደግሞ በተለያዩ የህክምና ወጪዎች ሲቸገሩ ይስተዋላሉ። ይህንን ችግር በመቅረፍ ላይ ከሚሰራ አንድ አዲስ ተቋም ጋር አስተዋውቃቸዋለሁ። ወይዘሮ ኬሪያ መሀመድ ናቸው። የአምስት አመት ሴት ልጃቸው ያለፉትን ሶስት አመታት በካንሰር ሕክምና ላይ አሳልፋለች። ወይዘሮ ኬሪያ ከቡታጅራ ወደ አዲስ አበባ ጥቁር አንበሳ ሆስፒታል ሪፈር ተጽፎላቸው ሲመጡ ማረፊያ ቤትና ቤተ ዘመድ ባለመኖሩ የተነሳ ለሶስት ወራት ያህል በሆቴል ቤቶች ውስጥ በማረፍ ልጃቸውን ለማስታመም መሞከራቸውን ይገልጻሉ። ከጊዜ በኋላ ግን የያዙት ገንዘብ በመድኃኒት በምግብና በተለያዩ ወጪዎች አልቆ በተቸገሩበት ሰዓት ተስፋ አዲስ የህጻናትና ወላጆች የካንሰር ሕሙማን ጋር በጥቁር አንበሳ ሆስፒታል እንደተገናኙ ይገልጻሉ። ምንም አልነበረኝ እንግዲህ ድርጅት እስከምገባ አልጋ ነበረም ያባ ቤርጎ እያደር ቤተሰብ ምናምን፣ ምንም አልነበረኝ ለሶስት ወር ምናምን አልጋ ነበረ ስንላለች። በቃ እዛ በኋላ እዚህ ከገባሁ በኋላ ግን ያው ብዙ ነገር ተሸፍኖልኝ አሁን በማቤት አለም ያለ ነው ማረሻ ያለን ምግብ አለን ማለት፣ ከሆስፒታል መድሃኒት ሲናጣ መድሃኒት ይገዙልናል። እና ከዛ ማርሲከር ምርመራዎች፣ አንቺ ሲቲ ስካን ማዛን እና አስፈላጊ ምርመራዎች ጥቁር አንበሳ ከዚህ ያው ጊዜ ወደ አምስት አንድ ጊዜ ምናምን ነው።

ቢኤምሲ ካንሰር የተሰኘው በባለሙያዎች የሚዘጋጀ የካንሰር ህክምና መጽሄት ባለፈው አመት መጋቢት ወር ላይ ባስነበበው ትሙ እንደ ኤሮፓያን አቆጣጠር በ2015 ዓ.ም ከሆስፒታሎች በተሰበሰበ መረጃ መሰረት ኢትዮጵያ ውስጥ በየአመቱ 150 የሚሆኑ የካንሰር ህሙማን የሚመዘገቡ ሲሆን ከእነዚህ ውስጥ ስድስት ሺ ያህሉ ደግሞ ህጻናት ናቸው ሲል አስነብቧል ስለ ካንሰር ህክምና ከፍተኛ የሆነ የግንዛቤ እጥረት ባለበት ሀገር ውስጥ ህጻናት በበሽታው እየተጠቁ እየተጠቁና በህክምና ጥረት እየተግላሉ ይገኛሉ። ይህን ችግር ለመቅረፍም እየሰራ የሚገኘው ተስፋ አዲስ የህጻናትና የወላጆች የካንሰር ህሙማን ማረፊያ አንዱ መሆኑን የተቋሙ ስራ አስኪያጅ ወይዘሮ ሳራ ኢብራሂም ይናገራሉ። የተመሰረተው በህዳር ወር በሁለት ሺህ አንድ በወላጆች ነው። ጥቁር አንበሳ ላይ ልጆቻቸውን እያሳከሙ የጌጣ የመድሀኒት ተስፋ ሆስፒታል የመጣረ ወላጆች እነሱ ናቸው የመሰረቱት። አንድ ከውጭ የመጣ ድርጅት ከዚያን ፕሮጀክት የሚባል አንበሳ ላይ ሴታክ እያደረጉ ነበረ። ኦንኮሎጂ ፔዳትሪክ ኦንኮሎጂ የሚቱ እና በዛ ወቅት ነው እነሱም የወላጆች ኮንትሪቢውሽን ስለሚያስፈልግ ፈቃደኝ የሆኑ ወላጆችን ሲጠይቁ እነዚህ ወላጆች ናቸው ያየ ነው ችግር ስላለው ለት ነው መፍትሄ ያስፈልገዋል ብለው ተስፋ አዲስ የመሰረቱ ህንድ ላይ በመሆን ማለት ነው። ያው ልጆች ነበራቸው፣ ልጆቹ ድነዋል፣ አሁን ትልልቅ ልጆች ሆነዋል እና በያው በበጎ ፈቃድ የሚለእነሱ ይሄንን እንትን እናግታለን ብለው የመሰረቱ ለምንም ክፍያ ምንም አያገኙ ማለት ነው። ወይዘሮ ሳራ ተቋማቸው ከአዲስ አበባ ውጭም በተለያዩ የክልል ከተሞች እንደሚንቀሳቀስና አሁን ላይ አራት መቶ ሀምሳ ህጻናት ከአንድ አስታማሚ ወላጅ ጋር በድምሩ ዘጠኝ መቶ ህሙማና ቤተሰቦቻቸውን እያስተናገዱ እንደሚገኙ ያስረዳሉ። አሁን እኛ በቀን አዲስ አበባ ላይ እስከ ሀምሳ ልጆች የመያዝ አቅም ያለው ቤት አለን። ሀምሳ ልጆች ሲባል ከወላጆች ጋር መቶ ይሆናል አንዳንዴም ከዛ የሚዘልበት አለ እሱንም ማስተናገድ እንችላለን ጅማ ላይ እነዚህ ወደ አርባ ሰው መያዝ የሚችል ቤት አለ ጎንደር ላይ ደግሞ ወደ አስር ሰው ያው የአዲስ ስለሆነ የተጀመሩት እነሱ በሚሻቅም እና ያው ሰው በአካባቢው መቅርበት ስላለ ብዙ ቤቱ ላይ ጫና የለም አዲስ አበባ ላይ ግን ያው ትንሽ የተለያየ ቦታ ስለሚመጡ ገደብ ያለ ሰው ነው የሚያስተናግደው። በአጠቃላይ ፕሮግራሙ ላይ ወደ ዘጠኝ መቶ ድረስ እየደረሱ ነው። አሁን በተቋሙ ከማረፊያ ትራንስፖርት፣ ምግብ፣ እንዲሁም የሕክምና ድጋፍ አገልግሎት በተጨማሪም ህጻናቱ ላይ በልዩ ትኩረት እንደሚሰራም ነው ወይዘሮ ሳራ የሚገልጹት። የልጆቹ የሆነ አንዳንድ ያስተለግጣሉ ስለመድሃኒቱ የሚያወሩት ወሬ፣ እንደዚህ ሲጫወቱ አንዱ ዋኪል ይሆናል፣ አንዱ ታካሚ እና ያንን ህዝብ ላይ አንዳንዴ በጣም ይቀጥላል። እንደ ልጅ እጫወት ሲገባቸው ዳኛው ነገራቸው እንደ ግሮና ሆኖ ይህምን ኤክስፔሪየንስ ማድረጋቸውን ለደንብ ነው የሚያሳዩ እነዚህ ትንሽ ይቀጥላል ግን እኛ ምንድን ነው ልጅ እንዲሆኑ ይጫወቱ እዛ ለመጠን ሚካቴ የሚደረጉ ተለያዩ ፕሮግራሞች ስላሉ ልደት ማክበር እንዲህ በሳስተፍትን ሙዚቃ፣ ስዕል መሳል እንዲህ አይነት ቴራፒዎች የሚኖራቸው እናደርጋለን። ስለ ሆስፒታልም ብዙም ኮንሰርንት እንዳይሆኑ ኢቨን ሆስፒታል ላይ ፕሌይሩሞች አሉ። ሳይኮሎጂስቶቹ እንደዚህ ያገዟቸዋል። ተስፋ አዲስ የህጻናትና ወላጆች የካንሰር ህሙማን ማረፊያ ተቋም ስራ አስኪያጅ ወይዘሮ ሳራ ስራዎቻቸው ላይ ያሉ ተግዳሮቶችን ይዘረዝራሉ። እና እንግዲህ ብዙ ጊዜ ያው የመድኃኒት ጉዳይ ይፈትመናል። አንዳንዴ ሆስፒታል ላይም ሀገር ውስጥ የሚጠፋበት ሁኔታ አለ እና በሚገኝበት ጊዜ በግል ፋርማሲ በጣም በወጡ የመሸጥ ነገር አለ። ከሱ ባሻገር ደግሞ እኛ እንደ ድርጅት ደግሞ የትራንስፖርት አገልግሎት ይሰጣለ። እንግዲህ ያው ተከራይተን ነው እሱም ይፈተመናል። እንዳጠቃላይ ደግሞ ያው የተሻለ በጀት ቢኖረን የተሻለ ሰርቪስ የመስጠት ነገር አለ እና ወይዘሮ ሳራ ኢብራሂም፣ ተቋሙ ልጆቻቸውን ለማስታመም ሙሉ ፍላጎት ላላቸው ወላጆች እና እንዲሁም ደግሞ በጥቁር አንበሳ ሆስፒታል የእርዳታ ወረቀት ማጻፍ ለሚችሉ ሁሉ ድጋፍ ለማድረግ ፈቃደኛ መሆኑንም ጨምረው ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ። በቀጣዩ ዓመት በሀገር ውስጥ ፍላጎትን በመሸፈን ስንዴን ለውጭ ገበያ ለማቅረብ በመንግስት የተያዘውን እቅድ ታሳቢ በማድረግ የግብርና ስራቸውን እያከናወኑ እንደሚገኙ የአርሲ ዞን አርሶ አደሮች ተናገሩ። በኩታ ገጠም ዘመናዊ የአስተራረስ ዘዴ ስንዴ በማልማት ላይ የሚገኙት የምስራቅ አርሲ ዞን ገበሬዎች፣ የግብርናው ዘርፍ አመራሮች የሩሲያና ዩክሬን ጦርነት በስንዴ አቅርቦት ላይ ያሳደረውን ጫናና ክፍተት በቀጣዩ ዓመት ሙሉ ለሙሉ እንደሚቀ ለማስተረፍ እምነታቸውን ገልጸዋል። በምስራቅ አርሲ በሄክታር የሚገኘው የስንዴ ምርት በየአመቱ በመጨመር ላይ እንደሚገኝ የገለጹት የዞኑ የግብርና ጽህፈት ቤት ኃላፊ አቶ ገና መሐመድ በዞኑ ዘንድሮ ከ21 ሚሊዮን ኩንታል በላይ ስንዴ ለማምረት መታቀዱንም ተናግረዋል። ይህም በመንግስት የተያዘውን የኤክስፖርት እቅድ ለማሳካት ከፍተኛ አስተዋጽኦ እንደሚኖረውም ነው የገለጹት። ምንም እንኳን የምጣኔ ሀብት ባለሙያዎች በዚህ ዙሪያ ስጋት ቢኖርባቸውም ኢትዮጵያ ቀጣዩን አመት የስንዴ ምርቷን ካለፈው አመት አንጻር ከሰባ በመቶ በላይ ለማሳደግ አቅዳለች። ኬኔዲ አባተ ዝርዝራለሁ። በኢትዮጵያ የሚስተዋሉ የተለያዩ ውስጣዊ ችግሮች በምርትና ምርታማነት ላይ ከፍተኛ አሉታዊ ተጽዕኖ በማሳደር ላይ ይገኛሉ። በተለያዩ ስፍራዎች ከሚስተዋለው ግጭት ጋር በተያያዘ የማይታረሱ በርካታ መሬቶች አሉ። በተለያዩ የሀገሪቱ አካባቢዎች የሚስተዋለው ድርቅ ደግሞ በምርት ላይ ከፍተኛ አሉታዊ ተጽዕኖ እንዲሁ በማሳደር ላይ ነው የሚገኘው። ከውጫዊ ምክንያቶች ደግሞ የሩሲያና የዩክሬን ጦርነት ኢትዮጵያን ጨምሮ ወደ ተለያዩ የዓለም ሀገራት የግብርና ምርቶችና ግብአቶች በአግባቡ እንዳይሰራጩ ምክንያት ሆኗል። በመሆኑም በሚታረሱ አካባቢዎች ያሉ መሬቶችን በዘመናዊ መንገድ ማረስ የግብርና ምርትን ለማሳደግ ሁነኛ አስተዋጽኦ አለው። በዚህ አሁን በሚገኝበት በምስራቅ አርሲ ዞን ጦሳ ወረዳ ጉቺ ቀበሌ አርሶ አደሮች በኩታ ገጠም ወይም በክላስተር የሚያርሱበት መንገድም ከዚህ አንጻር ተስፋን የሚያጭር ነው። በምስራቅ አርሲ ዞን ተዘዋውሬ የተመለከትኳቸው አካባቢዎች በመህር ሰብል ተሸፍነው ለዓይን ይማርካሉ። አብዛኛው የዞኑ የእርሻ መሬት በስንዴ ዘር ተሸፍኗል። የየአካባቢው አርሶ አደሮች ከዚህ ቀደም ከሚያደርጉት በተለየ መልኩ የተበጣጠሰ ማሳቸውን ለየብቻ ማረስ ትተው በጋራ ወጥ አድርገው አርሰዋል። ይህን የኩታ ገጠም አስተራረስ ዘዴ የሚጠቀሙበትን ምክንያት በምስራቅ አርሲ ዞን ጦሳ ወረዳ የጉቺ አቤባ ዶሳ ቀበሌ አርሶ አደር የሆኑት አቶ ፈይሳ ቡታ ያስረዳሉ። እኛ በሰማኒያ አንድ ሰዎች ነው አሁን እና 81 ሰዎች ስድስት ሴቶች አሉን። ተሪፉ ደግሞ ወንድ ነው። ከዚህ አንጻር እየሰራን ነው። ይሄ ክላስተር ከምንም በላይ ምርቱን ኩታ ገጠማ አድርጎ መጠቀም ምርትና ምርታማነትን ዘር ያልደረሰበት ቦታ ዘሩን ለማዳረስም ከዛ አንጻር ጠቀሜታ ያለው ነገር ስለሆነ አንዳንድ ጊዜ የሚገርመኝ እኛ አርብቶ አደርና አርሶ አደር 85 ፐርሰንቱ ሆነን ይህንም በዳቦ በቂ ያለማቅረባችን እኔ ውስጥ ጥያቄ ነው የሚሆነው። ውጤታማ መሆን የምንችል እየቻል ለምን ማምረት አንችልም የሚለው ኩታ ገጠሙን ከዛ አንጻር ነው። እኛ ወደ ኩታ ገጠሙ የገባ ነው። እኛ ብዙን ጊዜ ሁን ከስልሳም ሰባ የሚገኝበት አጋጣሚዎች አሉ። ስለዚህ ከእግዚአብሔር ጋር ይሄ ይገኛል። በዞኑ የሎዴ ሄጦሳ ወረዳም እንዲሁ በኩታ ገጠም ታርሷል። አቶ ሰለሞን ለማ በወረዳው የመልካ ጆቢ ቀበሌ አርሶ አደር ናቸው። እንደኛ እንደ መልካ ጆቢ ከማዛ ዝግጅት አንስቶ ያው ይሄንን ያው ወደ ኩታገጠም እርሻ ስንጠቀም አንደኛ ለቴክኖሎጂ የተበጣጠሰ ካልሆነ የተያያዘ ሲሆን ለትራክተር እርሻም አመች ነው። በትራክተር አረስን በዘር ሰዓትም ተመሳሳይ የዘር ስንዴ በአንድ በተመሳሳይ ወቅት ነው የዘራ ነው። በእንዲህ አይነት ነገር እያደረግን አሁን ምርትና ምርታማነታችን ከዛሬ አስር ዓመትና ከዚያ በፊት እናመርት የነበረውን በእጥፍ ጨምሮልናል ማለት ነው። በጣም ተጠናክሮ የጀመርነው ሶስት ዓመት ሆኖናል። እንግዲህ አምና ከሄክታር 65 ድረስ አምርተናል። የኩታ ገጠም ወይም ክላስተር አስተራረስ ዘዴ በሰፊው እየተተገበረ መሆኑን አርሶ አደሩ የግብርና ቴክኖሎጂዎችን በብዛት እንዲጠቀም የግብርና ማሽነሪዎች ከቀረጥ ነጻ እንዲገቡ መደረጋቸውን እንዲሁም ለግብርናው ዘርፍ የሚመደበው በጀት ማደጉን ሰኔ ሰላሳ ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት የገለጹት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሚቀጥለው ዓመት ስንዴ ለውጭ ገበያ እንደምትልክ ተናግረዋል። ምርታማነት ያው ሁላችሁም እንደምታዘቡት አድጓል። ባለፈውን ብየ አለው አሁንም ደግማለው ንጹሐን አላግባብ እየተገደሉ በየቦታው ከሳሾች ጠዋት ማታ እየነዘነዙን በሚቀጥለው ዓመት ስንዴ ኤክስፖርት እናደርጋለን። ስንዴን ኤክስፖርት ማድረግ እንዳንችል ሲያደርጉ ተሳክቶላቸዋል። ስንዴን ኤክስፖርት ማድረግ ችለን መስዋዕትነት ካስከፈሉን አሸንፈናቸዋል። ድላችን የሚረጋገጠው ያሰብነው ማሳካታችን ስንዴን ኤክስፖርት እናደርጋለን። ለዛ የሚያበቃ ሰፋፊ ስራ በዚህ ክረምት፣ በሚቀጥለው በጋ ዝግጅትም ስራም እየተሰራ ነው። በምስራቅ አርሲ ዞን ቅኝት ያደረግንባቸው የሎዴ ጦሳ ግብርና ጽህፈት ቤት ኃላፊ አቶ ጸጋይ አሰፋ እንዲሁም የጦሳ ወረዳ ግብርና ጽህፈት ቤት ኃላፊ ሽመልስ ተስፋዬ በየወረዳዎቻቸው በመንግስት ደረጃ የተያዘውን ስንዴን ለውጭ ገበያ የማቅረብ እቅድ ማሳካት በሚቻል መልኩ እየተሰራ መሆኑን ይገልጻሉ። አሁን ትልቁ ነገር እየሰራን ያለነው ምርትና ምርታማትን ለመጨመር ነው። ትልቁ አላማችን የክላስተሩም አላማ አንዱ ይሄ ነው። ወደ ውጭ ስንዴን በመላክና ወደ ውጭ ወደ ተጋብሪት የምናስገባውን ኖርማል ለመቀነስ ነው። እዙቹ ይህን ስራ ለመቻቻል ቁርጥን እየተነሳን ተነስተን እየሰራ ነው ለነው በዚህ ዙር አሁን በፊት ከሄክታር አርባ ኩንታል ነበረ ስመረት ነበር። አሁን ግን እስከ ሀምሳ ና እስከ ስልሳ መረስ ችሏል። ኖርማሌ ዘንድሮ ከዛ በላይ እስከ ስልሳ ና እስከ ሰባ እንሄዳለን የሚል አቋም አለን። አብዛኛው እዚህ ዋግ ነው ችግሩ። መድኃኒት አቅርቦቱ በጊዜ መጥቶ ገበሬ የሚረጭውና በሽታው የሚከላከል ከሆነ ያቅር ነውን ምርት እናገኛለን። ከዛም አይደለም። ከኛ ተርፎ እስከ ውጭ። አሁን ለምሳሌ ባለፈው ዓመት በተጎዱት ይህ ቀበሌ ብቻ ስምንት መቶ ኩንታል ነው የሰጠ። አሁን ምሳሌ ኤክስፖርት ነው አብዛኛው ይሄ የገበያ ውል ኮንትራት መፈራረም ከፋብሪካዎች ጋር ከዩኒዮኖች ጋር ጀምሮ አልገበሬ በምስራቅ አርሲ ዞን ለአርሶ አደሩ አስፈላጊው የመኸር ግብዓት መቅረቡን የገለጹት የዞኑ ግብርና ጽሕፈት ቤት ኃላፊ አቶ ገና መሐመድ የኬሚካል አቅርቦትም በቅርቡ እንደሚደርስ ነግረውናል። ዞኑ ዘንድሮ ከ21 ሚሊዮን ኩንታል በላይ ለማምረት ማቀዱን የተናገሩት አቶ ገና ይህም የሩሲያና ዩክሬን ጦርነት የፈጠረውን ክፍተት ከመሙላት አልፎ የአገሪቱን የኤክስፖርት እቅድ ለማሳካት እንደሚረዳ ያምናሉ። አምና ራሱ በጋ ስንዴ እኛ ዞን ወደ አርባ ወደ 37 ሺህ ሄክታር የዘራ ነው። አንድ ነጥብ ሁለት ሚሊዮን ኩንታል ነው ያገኘው። ዘንድሮ ያን እጥፍ እናደርግና ስንዴ ከውጭ ማስገባት ብቻ ሳይሆን ለምንስ እኛው ኤክስፖርት ለምን እናደርግም? የምለው መንግስት፣ የያዘውን አቅጣጫ እኛ ዞን አሁን ያልናውን ነገሮች ያልናቸውን ነገሮች፣ ክፍተቶች ከተፈቱ ኦልሬዲ ኤክስፖርት የማናደርግበት ምክንያት የለም። እኛ ለምሳሌ ወደ 1 21.5 ሚሊዮን ኩንታል ዘንድሮ እናመርታለን ብለን ያቀድነው ነው። ይሄ መነሻችን ምንድን ነው? አምና ወደ 1925 ሚሊዮን ኩንታል እናመርታለን ብለን አቅደን 19 ሚሊዮን ኩንታል ነው ያመረቱ ነው እንደኛ ዞን ማለት ነው። አምና ስንዴ አመረትን በቆላማ አካባቢ ያለው በመስኖ የተመረተው በመህር ደግሞ የተመረተው ምርት አንድ ላይ መጣ ከውጭ የሚገባው ስንዴ አቆም ስለዚህ ዩክሬንና ኬንያ አማነው ዩክሬንና ሩሲያ፣ ሌላ አሜሪካ እንደዚህ ሆነ ብንልም እኛ ላይ የሚያመጣ ተጽዕኖ የለም። ከውጭ የምናስገባ ነገር ወረዴ ቀርተዋል። አታስቡስ። አርሶ አደሮችም እንዲሁ ትርፍ በማምረት ስንዴን ለውጭ ገበያ ማቅረብ እንደሚቻል እምነት አላቸው። በቃ ሁላችንም ለዚህ ሀገር በባለቤትነት የኔ የሚለው ድርሻ ከተሰራ እቺ ሀገር ስንዴ ወደ ውጭ የማትልክበት ምክንያት ምንም አለ ብዬ ሁሌ ጥያቄ አሚሮ ውስጥ ያለ ነገር ነው። ሁሌ የማይላክበት አጋጣሚ አለ ብዬ አልገምተም። ይደረጋል፣ ይቻላል። የማይቻል በዚህ ምድር ላይ ምንም ነገር የለም። የመንግስትን እቅድ በተመለከተ አስተያየት እንዲሰጡን ጠየቅናቸው። የምጣኔ ሀብት ባለሙያ የሆኑት ዶክተር ደግዬ ጎሹ መንግስት ከዚህ ቀደም ስንዴን ኤክስፖርት አደርጋለሁ በሚል ያልተጨበጠ እቅድ ይፋ ማድረጉን በመግለጽ በዚህ ላይ ሀሳብ ለመስጠት ፈቃደኛ አልሆኑም። ይሁንና ከዚህ ቀደም በኢትዮጵያ ኢኮኖሚክስ አሶሴሽን አስራ ዘጠነኛ ጉባኤ ላይ በሰጡን አስተያየት ይህም ብለዋል። አሁንም ያለው ሁኔታ ጥሩ ጥሩ ነገሩን የማውራት ነገር አለ። ፐርፎርማንስ ስንጠየቅ እቅድ ማውራት ብዙም አይጠቅመንም ማለት ነው አፈጻጸማችን ላይ ተመስርተን ከነችግሩ ችግሩ ምን አይነት የመፍትሄ አቅጣጫ ልናስቀምጥ እንችላለን? ሳይመልትንስሊ እነዚህን የፖሊሲ እርምጃዎች ያመጡትን ውጤት ደግሞ በደንብ የሚገመግም አካል ከሌለ በስተቀር የተበተነ ነው። በዚህ አመት አርሶ አደሮች ማዳበሪያ እጥረት ገጥሟቸዋል። መሪያቸው ማዳበሪያ ለምንዷል። የሚቀጥለው አመት አዋቶታችን ከዚህ የባስ ምን ያክል ዳውንተር እንደሚያደርግ ማጅን ይሄ በጣም ያሳስበኛል። እርሳቸው ይህን ይበሉ እንጂ ኢትዮጵያ በተለያዩ ፈተናዎች ውስጥ ብትሆንም ዘንድሮ 2.4 ሚሊዮን ቶን ስንዴ ለማምረት መወጠኗን የግብርና ሚኒስቴር አስታውቋል። ይህም ካለፈው ዓመት የስንዴ ምርት በሰባ በመቶ ከፍ ያለ መሆኑን የገለጸው ሚኒስቴሩ በዚህም የሀገር ውስጥ ፍላጎትን በመሸፈን ለውጭ ገበያ ማቅረብ እንደሚቻል በእቅዱ አስቀምጧል። ይሁን እንጂ የእቅዱ ስኬታማነት በቀጣዩ ዓመት የሚታይ ይሆናል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የጋቢና ቤ የማክሰኛው ምሽት መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። የኢትዮጵያ የትምህርት ተደራሽነትን ለማስፋት በተለያዩ የሀገሪቱ ክፍሎች ከፍተኛ የከፍተኛ ተቋማት ቁጥር ቢያድግም የትምህርት ጥራት ግን በከፍተኛ ሁኔታ መውደቁን የትምህርት ባለሙያዎች ይናገራሉ። ለትምህርት ጥራቱ መውደቅ ምክንያት ከሆኑት መካከል ደግሞ የሙሉ ጊዜ አስተማሪዎች በተመደበው ጊዜ በክፍል ያለመገኘትና የአንድ ሴምስተር ትምህርት በአጭር ጊዜ አስተምሮ ለመጨረስ መሞከር መሆናቸውን ያነጋገርናቸው ተማሪዎችና መምህራን ነግረነዋል ነግረነዋል ነግረውናል። ስመኝሽ የቆየ ዘገባ አላት። በአምላክ መላኩ ከአንድ ዓመት በፊት ደብረ ብርሃን ዩኒቨርሲቲ ትምህርት ስትጀምር ያጋጠማት የመማር ማስተማር ሂደት ከጠበቀችው እጅግ የተለየ ነበር። መምህራን በተመደበላቸው የትምህርት ክፍለ ጊዜ አይገኙም። አንዳንዶቹን ጭራሽ ሳያዋቸው ሳምንታት ይቆጠራሉ።

አራት ወር የሚፈጀውን የአንድ ሴሚስተር ትምህርት በሁለትና በሶስት ቀናት ውስጥ በማስተማር ነው የሚሰጡ አስተማሪዎችም አሉ። ግን በሁ ደግሞ ይህን ያህል ከሰታቸው የሚያስተምሩ አስተማሪዎች የሉም። ከሳል የሚባል ነገር የላቸውም። በራሳቸው ወይ ነው ይዘን ስኬጁላቸው የሚያስተካክሉ ቅዳሜ ሀይሎ ውድም እንማርበት ሰዓት አለ። ከዘኝ ካር ሳይገቡ ቀርተው በቃ የሆነ በአንድ ጊዜ የሆነ ምዕራፍ ለመጨረስ ነው። ውጫቸው እ ሲግባ ናይግባ ኬር አይደለም። በአምቦ ዩኒቨርሲቲ የሁለተኛ ዓመት የሲቪል ምህንድስና ተማሪ የሆነችው ቃል ኪዳን ጸጋይም የመምህራን በተመደበው ሰዓት ክፍል አለመግባት የተለመደ ነው ትላለች። ክላስ ሚስ ይደረጋል። በጣም ማለት ነው። አስተማሪ በተመቸው ሰዓት ነው ገብቶ የሚያስተምረው። የሆነ የራስሽ ፕሮግራም ሳይሆን የሚጠበቅልሽ የአስተማሪ ፕሮግራም ነው ግዴታ። አስተማሪ ይመቸኛል ካለ በመጣበት ሰዓት ነው የሚገባው። ሜካፕ ክላሶች ይጠራሉ። ሜካፕ ክላሶቹ ደግሞ በምንድነው? በአስተማሪው በጎ ፍቃድ ላይ ነው የሚመሰረቱት። ምንድነው የሚደረገው መሰለሽ? አንድ አስተማሪ አንድ ክላስ ሚስ ካረገ እሱን ክላስ እሱ በተመቸው ቀን ሌላ ክላሶች በ ማይኖሩበት ክላስ በማይኖሩበት ሰዓት ላይ ይመደብና ይገባል ማለት። ለመሆኑ መምህራን በትምህርት ገበታቸው ላይ የማይገኙት ለምንድን ነው? በአዲስ አበባ የሳይንስና ቴክኖሎጂ ዩኒቨርሲቲ መምህር የሆኑት አቶ ተሾመ ጎአ እንደሚሉት መምህራን የሚከፈላቸው ደሞዝ በቂ ባለመሆኑ ኑሯቸውን ለመደጎም የሚያደርጉት ሩጫ በትምህርት ገበታቸው ላይ እንዳይገኙ ያደርጋቸዋል። ለምሳሌ እሳቸው ከዋና ስራቸው ጎን ለጎን የጥናትና የማህበራዊ አገልግሎት ስራዎችን ይሰራሉ። ከኑሮ ውድነት፣ ከተለያየ ስራ ጋር የስራ ጫና አለ። የሚከፈለውና የሚሰራው ስራ ተመሳሳይ አይደለም። ከዛ አንጻር አንዳንድ ሰዎች የግል ስራዎችን እየሰሩ ምክንያቱም ኑሮ ለማሸነፍ ብዙዎች አሉ። ለምሳሌ ዩኒቨርሲቲ መምህራን ሆኖ ራይድ ሆና ይሰሩ አሉ። አቶ ተሾመ በተጓዳኝ ስራ ምክንያት ክፍል ሳይገቡ ከቀሩ የቀሩበትን ጊዜ ወዲያውኑ በማካካሻ ትምህርት እንደሚያስተካክሉ ይናገራሉ። ሆኖም አንዳንድ ግዴለሽ የሚሏቸው መምህራን የሙሉ ሴሚስተር ኮርስ በአንድና በሁለት ቀን ለመጨረስ መሞከራቸው የትምህርት ጥራቱ ላይ ጉዳት እያደረሰ መሆኑን ይገልጻሉ። ብዙ ሪሰርቾች እንደሚያሳዩት ማክሲመም አንድ ተማሪ አርባ ከአንድ ሰዓት ነው መምህርን መከታተል የምችለው። አራት ቻፍተር ወር አምስት ቻፍተር አንዴ የተማሪን ሰብስቦ ጻርቅ በሁለት ሰዓት ውስጥ መጨረስ ማለት ሰውየው አምቦም ሊሆን ይችላል፣ ግን ተማሪው እና ስኩሽ ከአንድ ሰዓት በላይ መከራተልም አይችልም። ያ ማለት ትምህርት ጥራት ላይ ከፍተኛ ጉዳት ያስከትላል። ይህ አይነቱ በጥድፌ አስተምሮ ለመጨረስ የሚደረግ ጥረት ተማሪዎቹ ማግኘት የሚገባቸውን በቂ እውቀት እንዳያገኙ ከማድረጉ በተጨማሪ ለከፍተኛ ጭንቀት እንደሚዳርጋቸውም ተማሪዎቹ ይገልጻሉ። በደብረ ብርሃን ዩኒቨርሲቲ ለምሳሌ ብዙ ተማሪዎች ፈተና ማለፍ እንዳልቻሉ በአምላክ ታስረዳለች።

በተናጠው ደግሞ የዲቴል ሞዲ ሉም ነው በራሳቸው ለሚሰሩ ልጆች ደግሞ ወስደም በራሳቸው መንገድ ነው የሚሰሩት። ክላስ የማይገቡ ልጆች አሉ። እኔም አንደኛ ኔ ክላስ አስተማሪው የተሻለ ስላልሆነ በራሴ ባጠና የሚሻለው እሱ ጊዜ ከሚገላ ንስሳ ስለዚህ የሆነ እንደዛ መጠኑም ልጆች አሉ። ግን ብዙዎቹ ቲቺንግ ቤት ለሚማሩና ለሚገባቸው ልጆች በጣም ሀርድ ነበረ። ቃል ኪዳን እንደምትለው ፈተናውን ማለፍ ቢቻል እንኳን በቂ ትምህርትና እውቀት ላላገኙ ተማሪዎች ለስራው ዓለም ብቁ አይሆኑም። ሪው ለፈተና ነው የሚያጠናው። ሾርት ተርም ሜሞሪ ነው እየዳበረ የሚሄደው። በእንደዚህ አይነት ጊዜ ማለት ቀጥታ ተማሪ ምንድን ነው የሚያደርገው? እነዚህ ነገሮች ተረድቶ መመለስ ስለማይችል ሸምድዶ ነው የሚመልሰው። ተማሪ በማንኛውም ሁኔታ መፍትሄ አያጣም። ከሸምድዶም ፈተና ይሰራል። ግን ይሄ ወጥቶ ለመስሪያ ሳይሆን እዚሁ ነገሩ እጅ ይዞ መውጫ ነው እየሆነ በአዲስ አስተዳደር መመራት ከጀመረ ስድስት ወራትን ያስቆጠረው የትምህርት ሚኒስትር በቅርቡ ባካሄደው የዳሰሳ ጥናት የኢትዮጵያ የትምህርት ጥራት በከፍተኛ ሁኔታ እንዲወድቅ ካደረጉ ዋና ምክንያቶች ውስጥ የዩኒቨርሲቲ መምህራን በትምህርት ገበታቸው ላይ አለመገኘት አንዱ መሆኑን አስታውቋል። በዚህ ዙሪያ ትምህርት ሚኒስትርን በቀጥታ ለማናገድ ያደረግነው ተከታታይ ጥረት ባይሳካም በቅርቡ ከኢትዮጵያ ቴሌቪዥን ጋር ቆይታ አድርገው የነበሩት የትምህርት ሚኒስትር ዶክተር ብርሃኑ ነጋ ይህም ብለዋል። አስተማሪ ትምህርት ቤት ክፍል ውስጥ ገብቶ አለማስተማር፣ እንደፈለገ መሆን ዩኒቨርሲቲ መምህር ብለህ ያስቀመጥከው የሙሉ ጊዜ አስተማሪ የምትለው ሶስት አራት የግል ትምህርት ቤት እያስተማረ ለተማሪዎቹ ምንም እንትን የሌለው በሴሜስተር አንድ ሳምንት ሁለት ሳምንት አስተምሮ ጨረስኩ ብሎ የሚሰጥበት ይሄ በአጠቃላይ ራይት እና ትክክለኛና ትክክለኛ ያልሆነ ነገር የጠፋበት ለውጤት ጉቦ የሚሰጥበት እንደዚህ አይነት የትምህርት ስርአቱን ኮምፕሊት ያጨማለቀው የሞራል ክስረታል። ይሄንን ነገር እንደገና መገንባት አለብን። ለችግሩ መፍትሄ ለመፈለግ ከዩኒቨርሲቲዎችና መምህራን ጋር መነጋገርና ለውጦችን መተግበር መጀመራቸውን ለኢትዮጵያ ቴሌቪዥን የገለጹት ዶክተር ብርሃኑ የሁሉም የህብረተሰብ ክፍል አስተዋጽኦ እንደሚያስፈልግም አስምረውበታል። ትምህርትን ስርዓት ለማሻሻል ከፈለግ ቢያንስ ሰላሳ ሚሊዮን የሚሆን ተማሪዎች አሉ። የአገሩ አንድ አራተኛ ማለት፣ አስተማሪዎችን ጨምር ወደ ሰባት መቶ ስምንት መቶ ሺ አስተማሪዎች አሉ። ወላጆች ማለት ሁሉም ናቸው። ሁሉም በአንድ ላይ ካልተሳተፈበት፣ ሁሉም ይሄ ነገር ችግር ነውና እና ይሄን ችግር በጋራ መፍታት አለብን ካላለ፣ እኛ ብቻ በምናደርገው ጥረት ውጤት ሊመጣ አይችልም። ደብረ ብርሃን ዩኒቨርሲቲ ይሄ ለውጥ እየታየባቸው ካሉ ዩኒቨርሲቲዎች አንዱ ነው። የአንደኛ ዓመት ትምህርቷን እያጠናቀቀች ያለችው በእምነትም፣ በዚህ ሴሚስተር ከትምህርት ገበታው የቀረ አንድም መምህር የለም ትላለች። አሁን ላይ በጣም ኬር ነው የሚሰጡት አቴንዳንስ። አንድ አስተማሪያችሁ አቴንዳንሱ ለእናንተ ማርክ ሳይሆን እኛ መግባታችንና ለመግባታችን መጣራት ስላለበት ነው የምንቀበላችሁ ምናምን ነገር ነው ያሉት። ማስቻው በጣም ሪፕሌሰር ናቸው። ሁሉም ይገባሉ ክላስ። ከዚህ አራቸውን ጨርሰው ነው የሚወጡት። ቅዳሜናዎች እሁድ ተጣርተን ተጠተኑላ አናውቅም። በዚህ አመት ምንም ተጣርቻ አላውቅም። ቅዳሜናዎች በጣም ትልቅ ለውጥ አለው። በጣም ትልቅ ማለት ነ በአምቦ ዩኒቨርሲቲ ይህን አይነቱን ለውጥ እንዳላየች የምትናገረው ቃል ኪዳን ግን ተመሳሳይ እርምጃ ተወስዶ ተማሪዎች ለውቀት እንጂ ለፈተና የማይማሩበትን ቀን ለማየት ትናፍቃለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ standing and driving that the passion, flex the muscle in the action. Shine with me opportunity, look me happy me Power at the mountain top, stone under me step. Up the elevation, limit at the sky. Oh, blessing man, I carry pon them back, them wings of fly. Rise over the crowd, in a bucket, them a pull Kick off them cloud, even fall under good. Oh, keep reaching by the i edge. Proudly wave the green, gold and red. Help me differentiate right and wrong, right and left. Keep me balance, follow righteous step. Keep reaching for the ILS. Probably wave the green, gold and red. Help me differentiate. Right and wrong, right and left. Keep me balance, follow righteous step. Right and wrong, right and left. Keep me balance, follow righteous step. Right and wrong, right and left, keep me balance, follow Small step, little bigger things. Experience what the journey brings. Um. Mm -hmm. The road narrow like a wire string. The goal fibre praise a power higher than kings. Um. Mm -hmm. Pick up my stride footprint, pan rock. Leave impression that we walk and talk. Higher direction in a positive vibe. Look in a soul, lefty stress outside. Oh. Keep reaching for the higher ledge. Broadly the green, gold, and red. Differentiate right and wrong, right and left. Keep me balanced, follow righteous steps. Keep reaching for the iron ledge. Probably wave the green, gold and red. የተከበራችሁ አድማጭ ተመልካቾቻችን፣ የማክሰኞ ምሽት ነሐሴ 3 2014 ዓም የጋቢና ቪ መሰናዶ ነበር ስትከታተሉ የቆያችሁት። ለዛሬ መሰናዷችንን እዚህ ላይ ፈጽመናል። ስናስተናግዳችሁ ያመሸነው ኤደን ገረመው፣ መሰናዶን የመራው ንጉሱ ታምሬ በምስልና ድምፅ ምህንድስና ነው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበር። በነገው ምሽት እንገናኝ። ጤና ይስጥልኝ።